የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬት ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሻው ጽዮን ግርማ ነኝ። በኢትዮጵያ 8.3 ሚሊዮን ሰዎች አስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው ተገለጸ። ዝርዝር ዘገባ አለን። የአማራ ክልል ርዕሰ መስተዳድሩን አቶ ገዱ አንዳርጋቸውን በዶክተር አምባቸው መኮንን ተክቶ ሹመት ሰጥቷል። በቅንነት በቅንነት በታታሪነት ታታሪነት እንዲሁም ህግንና አሰራርን መሰረት በማድረግ እንዲሁም ህግንና አሰራርን መሰረት በማድረግ ስራዬን እንደምፈጽም ቃል እገባለሁ ስራዬን እንደምፈጽም ቃል እገባለሁ። አመሰግናለሁ። አዲስ የተሾሙትን ዶክተር አምባቸው መኮንን ነው የሰማችኋቸው። ዝርዝሩን ወደ በኋላ ላይ ይዘን እንመለሳለን። በማዕከላዊና በምዕራብ ጎንደር ዞኖች በቅርቡ በተፈጠረው ግጭት ቤት ንብረታቸውን ጥለው እየሸሹና በመጠለያ ጣቢያ ውስጥ ያሉ ተፈናቃዮች በከፋ ችግር ውስጥ እንደሚገኙ ገለጹ። እነዚህን ተፈናቃዮች መልሶ ወደ ነበሩበት ለማቋቋም የሚያስፈልገው ገንዘብ በቢሊየን የሚቆጠር። ይህንን ገንዘብ የክልሉ መንግስትና ፌዴራል ብቻውን የማይሸፍን ሆኖ ስላገኘ ነው፣ ባለፉት ሁለት ሳምንታት የገቢ የእርዳታ ማሰባሰቢያ ጥሪ አቅርበናል። ለወገኖቻችን የአማራ ክልል የኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ሰማ አሰማኝ አስረስ ናቸው። በሙሉ ዘገባ እንመለስበታለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪዮኤ አብራችሁን ካድማስ ተሻገሩ። ጋቢና VOA. Let's cross boundaries together. የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችንን እናልፋለን። አሁን ያለው ሁኔታ በውስብስብና ፈተናዎች የተሞላ ቢሆንም የአማራን ህዝብ የመምራትና የማገልገል እድል ማግኘት መብት ሳይሆን መታደል ነው። ይህንን ያሉት የአማራ ክልል ርዕሰ መስተዳደር ሆነው የተሾሙት ዶክተር አምባቸው መኮንን ናቸው። የአማራ ክልል ምክር ቤት ለሶስት ቀናት ሲካሄድ የቆየውን አምስተኛ ዙር አራተኛ ዓመት የአስራ ሁለተኛ መደበኛ ጉባኤ አጠናቀቀው ሹመቶችን በማጽደቅ ነበር። በዚህም አቶ ገዱ አንዳርጋቸውን የመልቀቂያ ደብዳቤ በመቀበል በምትካቸው ዶክተር አምባቸው መኮንን ሲሳይን የክልሉ ርዕሰ መስተዳድር አድርጎ ሾሟል። ተሰናባቹ ርዕሰ መስተዳድር አቶ ገዱ አንዳርጋቸው በዚህ ወቅት ባደረጉት ንግግር በአማራ ሕዝብ ጉዳይ ይመለከተኛል የሚል ማንኛውም አካል ውስጣዊ አንድነቱን በማጠናከር በጋራ ሊቆም ይገባል ብለዋል። አስቴር ምስጋናው ከባህር ዳር ተከታዩ ሪፖርት አድርሳናለች። እኔ ዶክተር ያምባቸው መኮንን በዛሬው ዕለት በክልል ምክር ቤት ፊት ቀርቤ በዛሬው ዕለት በክልል ምክር ቤት ፊት ቀርቤ ርዕሰ መስተዳድር ሁኜ ስሰየም ርዕሰ መስተዳድር ሁኜ ስሰየም ለህገ መንግስቱ ታማኝ በመሆን ለህገ መንግስቱ ታማኝ በመሆን ከክልሉ ህዝብና መንግስት የተጣለብኝን ኃላፊነት ከክልሉ ህዝብና መንግስት የተጣለብኝን ኃላፊነት በቅንነት በቅንነት በታታሪነት ታታሪነት እንዲሁም ህግንና አሰራርን መሰረት በማድረግ እንዲሁም ህግንና አሰራርን መሰረት በማድረግ ስራዬን እንደምፈጽም ቃል እገባለሁ። ስራዬን እንደምፈጽም ቃል እገባለሁ። አመሰግናለሁ። ለሶስት ቀናት ያህል ሲካሄድ የሰነበተው የአማራ ክልል ምክር ቤት አምስተኛ ዙር አራተኛ ዓመት የስራ ዘመን አስራ ሁለተኛ መደበኛ ጉባኤ ሲጠናቀቅ የነባሩን ርዕሰ መስተዳደር የአቶ ገዱ አንዳርጋቸውን የመልቀቂያ ደብዳቤ በመቀበልና በምትካቸው ዶክተር አምባቸው መኮንንን የክልሉ ርዕሰ መስተዳደር አድርጎ በመሾም ነበር። ዶክተር አምባቸው መኮንን ቃለ መሐላቸውን ከፈጸሙ በኋላ አስራ ሰባት ደቂቃ በፈጀው ንግግራቸው በቀጣይ የስልጣን ዘመናቸው እንደ የቤት ስራ ይዘዋቸው ከተነሱ ነጥቦች ውስጥ ጠንካራ የመንግስት መዋቅር መመስረት፣ ጠንካራ የመንግስት የለውጥ አመራር መገንባትና በክልሉ ሕግና ስርዓት ማስፈን ነው። በዛሬው ዕለት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ሆኜ በተከበረው የክልሉ ምክር ቤት ስሾም የተጣለብኝን ኃላፊነት ከባድ የሚያስጨንቅና በውስብስብ ፈተናዎች የተሞላ መሆኑን በአምንም የአማራን ክልል ሕዝቦች የመምራትና የማገልገል እድል ማግኘት ደግሞ መብት ሳይሆን መታደል በመሆኑ በዚህ ድል በመመረጤ ከፍ ያለ ኩራትና ደስታ የተሰማኝ መሆኑን ስገልጽላችሁ በታላቅ አክብሮት ነው። በቀጣዮቹ ጊዜያት ልዩ ትኩረት ሰጥተን ከምንረባረብባቸው ተግባራት መካከል የመጀመሪያው ጠንካራዊ መንግስት መዋቅር በየደረጃው መዘርጋቱን ማረጋገጥ ድክመት የታየባቸውን አካላትና ተቋማት ማጠናከርና ጠንካራዊ ለውጥ አመራር መገንባት ሲሆን በዚሁ ላይ በመመስረትም በመላ ክልሉ ሰላም እንዲሰፍን በልዩ ትኩረት የምንሰራው ወሳኝ ተግባር ሁለተኛው ይሆናል። ከነዚህ ተግባራት ጋር በተያያዘ ትኩረት ተሰጥቶት የሚከናወነው ሌላው መሰረታዊ ተግባር ደግሞ ሕዝባችን ሕግን እንዲያከብር ሕግን እንዲያስከብርና በሕግና በሕግ ብቻ እንዲመራ በማድረግ መሰረታዊ መንግስታዊ ስርዓትን የማስከበርና የሕግን የበላይነት የማረጋገጥ ስራው ይሆናል። በሀገራችን በተለይም በክልላችን ሰላምና ሁለንተናዊ ልማት ላይ የሚኖራቸው አዎንታዊ ተሳትፎና የምታደርጉት ድጋፍ ተጠናክሮና ምናልባትም እድገት የሀሳብ ከፍታና ብስለት እያሳየ እንደሚቀጥል ያለንን እምነትና ተስፋ እየገለጽ ድጋፋችሁን አስፍታችሁና አጠናክራችሁ እንድትቀጥሉና ከጎናችን እንዳትለዩ ከታላቅ አክብሮት ጋር ልናሳስባችሁ እንወዳለን። በተለይ የአማራን ህዝብ ጥቅም ለማስከበር መፍትሄው መደራጀት ብቻ ነው የሚል ጠንከር ያለ መልእክትም አስተላልፈዋል። የአማራን ህዝብ መብት፣ ጥቅም፣ ክብርና ነጻነት ለማስከበር ፍቱን መፍትሄው መደራጀትና መዋየት መሆኑን በማመን ክልላችን ለዚህ ምቹ ይሆን ዘንድ አበክረን የምንሰራ መሆኑን በድጋሚ ልናረጋግጥላቸው እንወዳለን። ተሰናባቹ የቀድሞው ርዕሰ መስተዳደር አቶ ገዱ አንዳርጋቸው ባለፉት አምስት ዓመታት የኃላፊነት ዘመናቸው በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች የክልሉን ህዝብ ተጠቃሚነት ለማረጋገጥ አመርቂ ስራዎችን መስራታቸውን ጠቁመው ታላቁን የአማራ ህዝብ ለመምራት እድል የሰጠኝን ፓርቲን አመሰግናለሁ ብለዋል። የአማራ ህዝብ ለድል ለመብቃትና አገራችን ኢትዮጵያ ሰላም የሰፈነባት ማህበራዊ ፍትህ የነገሰባት የህብረ ብሔራዊ ዲሞክራሲያዊና በእክልነት ላይ የተመሰረተ አንድነት የተረጋገጠባት አገር ሆና እንድትገነባ የበኩሉን ገንቢ ሚና መጫወት አለበት። ለዚህም አንደኛ በውስጡ አንድነቱን የማጠናከር ጉዳይ ከሁሉም በላይ ቀዳሚ አጀንዳ ተደርጎ መታየት ይኖርበታል። ውስጣዊ አንድነት የሌለው ህዝብ በቁጥር ቢበዛ የፈለገውን ያህል ቁሳዊና ተፈጥሮ ሀብት ቢኖረውም የሚፈልገውን ማሳካት አይቻል አይችልም። ስለሆነም ካልተገራና ከተበታተነ አስተሳሰብ ተላቆ የጋራ ህልውናውን በሚያስጠብቁ ከሌሎች ጋር ወንድማማችነትን ሊፈጥሩና ሊያዳብሩ በሚችሉ ሰላማዊ፣ ዲሞክራሲያዊና ልማታዊ በሆኑ አጀንዳዎች ዙሪያ መሰባሰብ ይኖርበታል። ከተበታተነ አካሄድ ተላቆ ወደ ተደራጀና ወንዝ ሊያሻግር በሚችል ሀሳብ ላይ የተመሰረተ ጠንካራ አንድነት በውስጡ መገንባት ይኖርበታል። በተለይ አሉ አቶ ገዱ፣ በዙሪያው ካሉ አጎራባች ህዝቦች ጋር ያለውን ግንኙነት በሰላማዊና በወንድማማችነት ላይ የተመሰረተ እንዲሆን ማድረግ ትኩረት ሊሰጠው ይገባል። ሌላው በዚህ ወቅት በትኩረት ሊታይ የሚገባው የአማራ እና የትግራይ ህዝቦች ግንኙነት ነው። እነዚህ ሁለት ህዝቦች በታሪክ በሃይማኖት በባህልና በአገር ግንባታ የተለየ ግንኙነት ያላቸውና የሚያኮራ የጋራ ሴት ሲገነቡ የኖሩ ወንድማማች ህዝቦች ናቸው። እንዲሁም ጠንካራ ሊባል የሚችል ኢኮኖሚያዊ ወይም የገበያ ትስስር ያላቸው መሆናቸው ለማንም ግልጽ ነው። ይህ መልካም ግንኙነት ከጊዜ ወደ ጊዜ እየተሸረሸረ በአሁኑ ወቅት አንዱ ሌላውን በጥርጣሬ የሚመለከትበትና በስጋት ላይ እየተመሰረተ ግንኙነት እየሰፋ መጥቷል። ይህ ሁኔታ እንዲፈጠር ያደረገው በአመራር ደረጃ አማራ ጠል የሆነ ስር የሰደደ አስተሳሰብ መያያዙ ብቻ ሳይሆን የአማራ ህዝብ በሌሎች የኢትዮጵያ ህዝቦች ዘንድ በጥርጣሬ እንዲታይ በማንኛውም ጨቋይ ስርዓት ተጠቃሚ ሳይሆን ልዩ ተጠቃሚ እንደሆነ አድርጎ የተሳሳተ ፕሮፓጋንዳ በማሰራጨታቸው፣ ከቅርብ ጊዜ ወዲህ ደግሞ ሆን ተብሎ የትግራይ ህዝብ ለስጋትና ለጥርጣሬ የሚዳርግ በሀሰት ላይ የተመሰረተ አማራ ሊወርህ ነው ቅስቀሳ የሁለቱን ህዝብ ግንኙነት የሚያሻክር ስርዓት አቅዶ የተከናወነ፣ እኔ በዚህ አጋጣሚ ለአማራ ህዝብ ማስተላለፍ የምንፈልገው መልእክት ከሁለቱም አቅጣጫ የሚሰነዘሩ ጥላቻ አዘል ቅስቀሳዎች ቢኖሩም ባይኖሩም ትግራይ ውስጥ ያለው አርሶ አደር እና ሰርቶ አደር ህዝብ እውነተኛ ወዳጅህ መሆኑን ነው። አሁን ያለው ፖለቲካዊ እንቅስቃሴ ርዕዮተ ዓለሙ ምንም ይሁን ምን የአማራና የትግራይ ህዝቦች ግንኙነት ዘላለማዊ ነው። ይህንን ዘላለማዊ ግንኙነት ለማበላሸት የሚደረግን ጥረት ከማንኛውም አቅጣጫ ይምጣ ታግሎ ማስተካከል ይገባል። ከውሰንና ማንነት ጋር የተያያዙ ጥያቄዎችን ሰላማዊ ህግንና ታሪክን መሰረት በማድረግ በህዝብ ፍላጎት ላይ ተመስቶ መፍታት የሚቻል መሆኑን በጽኑ አምናለሁ። በመጨረሻም የአማራ ዲሞክራሲያዊ ፓርቲ አዴፓ ስራ አስፈጻሚ ኮሚቴ የፓርቲውን ጽህፈት ቤት ኃላፊ አቶ ምግባሩ ከበደን በርዕሰ መስተዳድር ማዕረግ የክልሉ ጠቅላይ አቃቢ ህግ አድርጎ የሾመ ሲሆን በምትካቸው ደግሞ አቶ ዮሀንስ ቧ ያለውን መሾሙን ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋና ኢትዮጵያ ስምንት ነጥብ ሶስት ሚሊዮን ሰዎች የአስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው ተገለጸ። ይህንኑ አስመልክቶ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን በተባበሩት መንግስታት ድርጅትና ከተለያዩ ሀገሮች አምባሳደር ተወካዮች ጋር ውይይት በማድረግ ላይ ይገኛሉ። በኢትዮጵያ ስምንት ነጥብ ሶስት ሚሊዮን ሰዎች የአስቸኳይ የምግብና ምግብ ነክ ያልሆነ እርዳታ እንደሚያስፈልጋቸውም ኮሚሽኑ አስታውቋል። ከእነዚህም ውስጥ ሁለት ነጥብ ስምንት ሚሊዮኑ ሰዎች በግጭት ምክንያት ከአካባቢያቸው የተፈናቀሉ ናቸው ብሏል ኮሚሽኑ በሪፖርቱ። በውይይቱም ወቅት በአስቸኳይ የምግብና ምግብ ነክ ያልሆነ እርዳታ በአጠቃላይ አንድ ነጥብ ሶስት ቢሊዮን የአሜሪካ ዶላር እንደሚያስፈልግ ተገልጿል። ከሚያስፈልገው ገንዘብም የኢትዮጵያ መንግስት ስልሳ በመቶን የሚሸፍን ሲሆን ቀሪውን አርባ ከመቶ ከሀገር ውስጥና ከውጭ ለካሽ ድርጅቶች ጋር ለመሰብሰብ ማቀዱም ታውቋል። መለስካቸው አማሀ መግለጫውን ተከታትሎታል፣ ዝርዝሩን ይዞታል። ብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን ለአጋር መንግሥታትና ድርጅት ተወካዮች ይፋ ባደረገው የሰብአዊ እርዳታ ዕቅድ ዘንድሮ በኢትዮጵያ 8.3 ሚሊዮን ሕዝብ አስቸኳይ የምግብና ምግብ ነክ ያልሆነ እርዳታ እንደሚጠብቅ ገለጸ። የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን ከሚመለከታቸው አካላት ጋር በመሆን በመኸር ሰብል አብቃይና አርብቶ አደር አካባቢዎች የምግብ ዋስትና ጥናት በማድረግ ነው ይህን ዕቅድ ይፋ ያደረገው። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ ያሰራጫቸው አንዳንድ የጽሑፍ መረጃዎች ስምንት ነጥብ ስምንት ስድስት ሚሊዮን የሚሆን ህዝብ የምግብ ዋስትና ችግር ያለበት እንደሆነ ያመለክታሉ። አስቸኳይ እርዳታው እንዲደርሰው የተለየው ህዝብ ቁጥር ግን ከዚህ ዝቅ ብሎ ስምንት ነጥብ ሶስት ሚሊዮን ሆኗል። ኮሚሽነር ምትኩ ካሳ ዕቅዱን ባቀረቡበት ወቅት ይህን ብለው ነበረ The Maher assessment combined with HNO የመኸር ወቅቱን ቅኝት ከሰብአዊ እርዳታ ፍላጎት አጠቃላይ ዳሰሳ ጋር አዋሃደን ስንመለከተው እንደ አውሮፓ ቆጣጠር በ2019 ዓ ም 8.3 ሚሊዮን ህዝብ ምግብ ነክ የሆኑና ያልሆኑ እርዳታዎች እንደሚያስፈልገው ተለይቷል። ይህንን አጠቃላይ ፍላጎት ለማሟላት የሚያስፈልገው ሀብት ደግሞ 1.34 ቢሊዮን ዶላር ወይም ከ28 ቢሊዮን ዶላር በላይ ነው። ከዚህ ውስጥ 600 ሚሊዮን ዶላር ላስቸኳይ የምግብ እርዳታ የሚውል ነው። የቀረው 714 ሚሊዮን የአሜሪካ ዶላር ምግብ ነክ ላልሆኑ የእርዳታ አቅርቦት የሚውል ይሆናል። አቶ ምትኩ ካሳ ክለውም የተረጂዎች ብዛት በተለያዩ አካባቢዎችና ምንስ አይነት እርዳታ ለምን ያህል ሕዝብ እንደሚያስፈልግ ዘርዘር ያለ መረጃ አቅርበዋል። በዚህ ዓመት ሰብአዊ እርዳታ ከሚጠብቁ ወገኖች መካከል 46 በመቶ በኦሮሚያ፣ 20 በመቶ በሶማሌ፣ 12 በመቶ በአማራ፣ 10 በመቶ በደቡብ ብሔር ብሔረሰቦች፣ 4 በመቶ በትግራይ፣ 4 በመቶ በአፋር የሚኖሩ ናቸው። የቀሩት በጋምቤላ በቤንሻንጉል ጉሙዝ በሐረሬና ድሬዳዋ ይገኛሉ። የእርዳታ ፈላጊው ሕዝብ ቁጥር አምና ከነበረው 7.9 ሚሊዮን ዘንድሮ ወደ 8.3 ሚሊዮን ከፍ ብሏል ወይም በአምስት ነጥብ 04 በመቶ አድጓል ማለት ነው። ኮሚሽነር ምትኩ በገለጻቸው ማጠቃለያ ላይ ከእርዳታ ጋር ብዙ ጊዜ የሚወሳውን የጠባቂነት መንፈስና ራስን ይመቻል የዕለት እርዳታና የዘላቂ ልማት ጥያቄን አንስተዋል። ጉዳዩ አዲስ እንዳልሆነ ያስታወሱት በብዙ ዓለም አቀፍ መድረኮችም ውሳኔ የተደረገበት እንደሆነ ያስገነዘቡት አቶ ምትኩ በዚህ ረገድ በኢትዮጵያ ውስጥ የወደፊቱ የትኩረት አቅጣጫ መሆን አለበት ያሉትንም ተናግረዋል። ኢ ስትሮንግሊ ቢሊቨ ዛት ኢመርጀንሲ ፉድ አሲስተንስ ኦፍ ኮርስ ሴቭ ዘ ላይቭስ ኦፍ ዘ ፒፕል የአስቸኳይ ጊዜ ሁኔታ የምግብ እርዳታ የሰዎችን ሕይወት ያድናል የሚል ጠንካራ እምነት አለኝ። ይሁንና እንደ ኢትዮጵያ በተደጋጋሚ በድርቅ ለሚመታ አገር ይህ ዘላቂ መፍትሔ ሊሆን አይችልም። ስለሆነም መንግስትም ሆነ ሰብአዊ አጋሮች ሁሉ ሰብአዊ እርዳታን በመጠየቅ ከተመሠረተው አቅጣጫ ወጥተው የማኅበረሰቦችንና የአገሮችን አይበገሬነትና በቶሎ ከጉዳት የማንሰራራት ጉልበት በሚያፋጥን የልማት ሥራዎች የማትኮር ጊዜው አሁን ነው። ይህን የሰብአዊ እርዳታ ዕቅድ ለማዘጋጀት በተካሄደው ጥናት በብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን አስተባባሪነት የፌዴራል ሚኒስቴር መሥሪያ ቤቶች፣ የክልል ዘርፍ ቢሮዎች የተባበሩት መንግስታት ድርጅት የተለያዩ አካሎች እንዲሁም ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች መሳተፋቸው ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በማዕከላዊና በምዕራብ ጎንደር ዞኖች በቅርቡ በተፈጠረው ግጭት ቤት ንብረታቸውን ጥለው የሸሹና በመጠለያ ጣቢያ ያሉ ተፈናቃዮች በከፋ ችግር ውስጥ እንደሚገኙ ገለጹ። በዚሁ አካባቢ ያሉና ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ ብሔራዊ ፈተና የሚወስዱ ተማሪዎችም እስካሁን የፈተና ፎርም አልሞሉም ይላሉ የማዕከላዊ ጎንደር ዞን የትምህርት መምሪያ ኃላፊ የክልሉ የመንግስት ኮሚኒኬሽን ጽፈት ቤት በበኩሉ ዘጠና አንድ ሺህ በላይ ተፈናቃዮች ይገኛሉ ብሏል። ተፈናቃዮችን መልሶ ለማቋቋም ደግሞ በቢሊዮን የሚቆጠር ብር ያስፈልጋል። ይህንን ገንዘብ የሚያሰባስብ ግብረ ኃይልም ተቋቁሟል። ቁሳቁሶቹን እያሟላ ሲሆን የተማሪዎችን ችግር ለመፍታትም እቅድ ተይዟል ብለዋል የጽፈት ቤቱ ኃላፊ አቶ ሰማህኛ ። አስቴር ምስጋናው ዝርዝር አላት። አቶ ተፈራ ፈረደ በማዕከላዊ ጎንደር ዞን ታች አርማጮ ወረዳ በመምህርነት ሙያ ሲያገለግሉ የቆዩ ግለሰብ ናቸው። ካለፈው ጥቅምት ወር ጀምሮ በአካባቢው በተፈጠረው አለመረጋ መረጋጋት ስራ አቁመው ጎንደር ከተማ ከዘመድ ጋር ተጠግተዋል። አሁን በከፋ ችግር ውስጥ እንዳሉ ይናገራሉ። ከቤተሰብ ጋር ያለምን ነገር ምንም ድገ የማዕከላዊ ጎንደር ዞን ትምህርት መምሪያ ኃላፊ አቶ መስፍን እርካብ እንደሚሉት ደግሞ በአካባቢው ምንም እንኳን ከፋይናንስ ተቋማት ውጭ ያሉ ሌሎች የመንግስት ተቋማት ሁሉም ስራ ቢያቆሙም በመማር ማስተማር ሂደት ላይ ግጭቱ ትልቅ ችግር ፈጥሯል። ሁሉም የትምህርት ተቋማት ተዘግተዋል። ከአምስት ሺህ በላይ ተማሪዎች ትምህርት አቁመዋል። ከአንድ ሺህ በላይ መምህራንም እንዲሁ። ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ የሚሰጠውን ብሔራዊ ፈተና ለመውሰድ ተማሪዎች እስካሁን ፎርማል ሙሉ ይላሉ በአጠቃላይ እንግዲህ ሀምሳ አንድ ትምህርት ቤቶች ስምንት ሺ አንድ መቶ አምስት የክልልና የሀገር አቀፍ ፈተና ተፈታይ በክልሉ ትምህርት ቢሮ አስረዘናል። ሁለት አማራጭ ተሰጥቷል። በጉዳዩ ዙሪያ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኛ ስረስ ከአሜሪካ ድምጽ ጋር በነበራቸው ቆይታ በአሁኑ ሰዓት በክልሉ ከዘጠና አንድ ሺህ በላይ ተፈናቃዮች ይገኛሉ። ተፈናቃዮችን መልሶ ለማቋቋም በቢሊየን የሚቆጠር ብር ያስፈልጋል። ይህንን ብር ለመሰብሰብ ደግሞ ግብረ ኃይል ተቋቁሟል። በክልሉ ውስጥ ያሉ የተለያዩ ሴክተር መስሪያ ቤቶችን ግብርና፣ ጤና፣ ኮሚኒኬሽን፣ ምግብ ዋስትና እና ሌሎችንም ያካተተ ግብረ ኃይል ተቋቁሟል። በምክትል ርዕሰ መስተዳደር ማድረግ የሚመራ እነዚህን ተፈናቃዮች መልሶ ወደ ነበሩበት ለማቋቋም የሚያስፈልገው ገንዘብ በቢሊዮን የሚቆጠር ይህንን ገንዘብ የክልሉ መንግስትና ፌዴራል ብቻውን የማይሸፍን ሆኖ ስላገኘ ነው። ባለፉት ሁለት ሳምንታት የገቢ የእርዳታ ማሰባሰቢያ ጥሪ አቅርበናል ለወገኖቻችን። ይሄ ግብረ ኃይል ነው ይህንን እየመራ ያለው። አብዛኛው ድጋፍ መደረግ ያለበት እርዳታው መሰብሰብ ያለበት ወደ ማዕከል ሆኖ ከዛ በኋላ ከማዕከል ወደ ተለያዩ እርዳታ ወደሚያስፈልጋቸው ክፍሎች ለማድረስ እንዲያስችለን። ወደ ስልሳ ሚሊዮን ብር በአሁኑ ሰዓት ቃል የተገባልን አለ። አብዛኛው ገንዘብ እየገባ ነው ወደ አካውንታችን። ብዙ ጉዳት ነው የደረሰው። ኢኮኖሚያዊ፣ ማህበራዊ፣ ስነ ልቦናዊ ጉዳቶች ደርሰዋል። በተለይ በማዕከላዊና ምዕራብ ጎንደር ዞኖች ያሉ ተፈናቃዮች በሁለት ወር ውስጥ በደቃያቸው ለመመለስ የክልሉ መንግስት እየሰራ ሲሆን በቃጠሉ የወደሙ ቤቶችን መልሶ ለመገንባት ከሚሊዮን ብር በላይ በሆነ ወጪ የቆርቆሮ ግዢ ተፈጽሟል። ተጨማሪ ቁሳቁሶችን ለማሟላት ገንዘብ እንደሚያስፈልግና ህዝቡ ትብብር እንዲያደርግ ጥሪ አቅርበዋል። በተለይ በምዕራብና በማዕከላዊ ጎንደር ያለው የመፈናቀል ሁኔታ ከሌላው የመፈናቀል ሁኔታ ጋር ትልቅ ልዩነቱ ምንድን ነው? መንደሮቻቸው ፈርሰዋል። ቤቶቻቸው ተቃጥለዋል። ወደ አምስት ሺህ ስድስት መቶ በላይ ቤቶች ናቸው የተቃጠሉት። እነዚህም ቤቶች መልሰን መገንባት አለብን። ወደ መቶ አስራ ስድስት ሺህ ከብቶች ተፈናቅለዋል። እነዚህን ከብቶች እንደገና እንዳይሞቱ መኖ ማቅረብ አለብን። እነሱ እነሱን መኖ ሳናቅርብ ቀርተን በሬዎቹ፣ ላሞቹ ከሞቱ በሚቀጥለው መኸር እርሻ አርሶ አደሩ ማረስ አይችልም። ስለዚህ ድርቅ ይሆናል ማለት ነው። ስለዚህ በተቻለ መጠን ይህንን አሁን በአይነት በተለይ ከፍተኛ የሆነ አስተዋጽኦ እያደረገ አሁን ለምሳሌ ለመኖ ለማቅረብ በዚህ በምስራቅ ጎጃም፣ በምዕራብ አማራ በኩል ያለውን የክልሉ ክፍል አርሶ አደሩ ከፍተኛ የሆነ መኖ አስተዋጽኦ እያደረገ ነው ያለው። ይህንን እየጫን ወደ ማዕከላዊና ምዕራብ ጎንደር እያጓጓዝን ያለ ነው። በሌላ በኩል ደግሞ ከሀገር ውስጥም ከውጭ ሀገርም ያሉ አካላት እንደዚሁ ድጋፍ ለማድረግ እጃቸውን እየዘረጉ ነው ያሉት። የገቢ ማሰባሰቢያ መርሃ ግብሮች ይኖሩናል። አሁን ከኢትዮ ቴሌኮም ጋር ተነጋግረን እየሰራን ነው ያለ ነው። በቅርብ ቁጥሩን እናሳውቃለን። ይህን ቁጥር ይፋ አድርገን ህዝባችን አስተዋጽኦ እንዲያደርግ ጥሪ እናቀርባለን። በገንዘብ ለምሳሌ ድጋፍ ማድረግ ለሚፈልጉ አንድ ሶስት አካውንቶች በአሁኑ ሰዓት ተከፍተዋል። አማራ ናሽናል ሪጅናል ስቴት ኮሚኒኬሽን ኦፊስ የሚል ገጽ አለ፣ የፌስቡክ ገጽ እሱ ላይ በቅርብ እናስተዋውቀዋለን። ስለዚህ ገንዘቡ መግባት ያለበትም እርዳታውን መደረግ ያለበት በተቻለ መጠን በአንድ ቋት ሆኖ ለእርዳታም ለማከፋፈልም ፕሮግራም ለመያዝም የሚያስችል ስለሆነ ሁሉም አካላት በተናጠል እርዳታ ከማድረግ ይልቅ ሰብሰብ ብያሉ በተናጠልም ቢሆን ወደ መንግስት አካውንት ቢገባና ከዛ በኋላ በየጊዜው ደግሞ ምን ምን ስራዎች እየተሰሩ እንደሆነ ገንዘቡ የት ላይ ዋለ፣ ምን ምን ስራዎች ተሰርተዋል፣ የሚለውን በየጊዜው መግለጫ ስለምንሰጥ። አቶ አሰማሀኝ ከትምህርት ጋር በተያያዘ ለተፈጠሩ ችግሮች የሰጡት መልስ ቢኖር ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ ብሔራዊ ፈተና ለሚወስዱት ተማሪዎች ሁለት እድሎች እንደተመቻቹ ጠቁመው የመጀመሪያው ተማሪዎች የማካካሻ ትምህርት ወስደው እንዲፈተኑ ይደረጋል። አለበለዚያ ፈተናው በልዩ ሁኔታ ወደ ሌላ ጊዜ እንዲዛወር ይደረጋል ብለዋል። በአማራ ክልል በአሁኑ ሰዓት ከተለያዩ ክልሎች የመጡ ከዘጠና አንድ ሺህ በላይ ተፈናቃዮች የሚገኙ ሲሆን ከነዚህ ውስጥ ሃምሳ ሺህ የሚጠጉት በማዕከላዊ ና ምዕራብ ጎንደር ዞኖች የተፈናቀሉ ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴርን ለዘገባዋ እናመሰግናለን። ተከታዩ ዘገባችን ማርች ኤት ዓለም አቀፉን የሴቶች ቀንን የተመለከተ ይሆናል። ማርች ኤት ዓለም አቀፍ የሴቶች ቀን ነው። በዚህ ቀን በኢትዮጵያ በጣም በርካታ የተለያዩ ጉዳዮች፣ የተለያዩ ሁነቶች፣ የተለያዩ ዝግጅቶች እየተደረጉ ይገኛሉ። ታዋቂዋን የሕግ ባለሙያ የትነበርሽ ንጉሴን በኢትዮጵያ ይህ ወቅት ታሪካዊ ነው ወይ? እንዴትስ ታይዋለሽ? የተደረጉ ለውጦችን ምን ማለት ናቸው ለኢትዮጵያ ሴቶች በሚል የመነሻ ጥያቄ ቆንጅታዬ አነጋግራቸዋል አነጋግራታለች ጌት ነበርሽ ከመልሷ ትጀምራለች። ይሄ በጣም ትልቅ ወደፊት የተሄደበት እርምጃ ነው። ምናልባት አድማጮችም እንደሚያስታውሱት የዛሬ አመት የእነዚህን ነባራዊ እርምጃዎች አስፈላጊነት ተነጋግረን ነበረ። ተጨባጭ የሆኑ እና መሬት ላይ የወረዱ መለካት የሚችሉ መቆጠር የሚችሉ በሰዎች ህይወት ውስጥ ለውጣቸው የሚታይ ለውጦች ነው የሚያስፈልገን። ከዚህ በኋላ በሴቶች ጉዳይ ላይ ወይም የሴቶችን ስም ብቻ አጀንዳ አድርጎ መሄድ አያስፈልገንም እና ማንኛውም መንግሥት ይሄን ማድረግ አለበት የእናት ያህል የሴት ልጁ ያህል የቀረበ ለውጥ ማሳየት የሚችልበትን አቅጣጫ ነው የምንመኘው የሚል ነገር አቅርበን ነበር። ዛሬ ይህን ስናከብር በርካታ በተለይ በዓለም አቀፍ ደረጃ ገጽታችንን የሀገራችንን ገጽታ የቀየሩ የሴት ልጅን እኩልነት በተግባር ያረጋገጡ ቁልፍ የስልጣን እና የውሳኔ ሰጪነት ቦታዎችን መንግስት አጋርቷል። ግን ይሄ እንደሚታወቀው ይሄ መንግስት ከዚህ በኋላ ያው ከምርጫው አንድ አመት ነው የሚቀረው። አንድ አመት ነው ከዚህ በኋላ የሚቀጥለው። እስካሁን እንግዲህ ወደ አንድ አመት እየተጠጋ ነው። እነዚህ ያው እርምጃዎች ናቸው በጣም የሚደነቁ የሚመሰገኑ። ያ ማለት ግን ስራውን አያጠናቅቀውም ወይም ደግሞ አጠቃላይ የመላው ኢትዮጵያ ሴቶችን ችግር ይፈታል ብለን ማለት አይደለም። ነገር ግን እንደ ጉልህና በጣም ተጨባጭ በሌሎችም ዘንድ ተምሳሌታዊ የሆነ በአለም አቀፍ ደረጃ የሀገራችንን ስም በመልካም የሚያስነሳ እንዲሁም ደግሞ በሀገራችን ውስጥ የሚካሄዱትን የለውጥ እንቅስቃሴዎች ሰብአዊ የሆነ ገጽታ እንዲኖራቸው ለማድረግ ጭምር የረዳ ነው የሚል እምነት አለ። ዛሬ እለቱ በበርካታ ዝግጅቶች ተከብሮ እንደዋለ ነው የተገነዘብ ነው። ቀደም ብሎም ጠቅላይ ሚኒስትሩ ተገኝተው ንግግር ያደረጉበት ጉባኤ ነበር በአፍሪካ ህብረት። አንቺ ደግሞ የተካፈልሽበት ሌላ እንዲሁ ከፍ ያለ መሰናዶ እንደነበረ ቀደም ብሎ ገልጸሽልኛል። ለአድማጮች ታካፊልን። አትላንት ብጀምርልሽ። እኔ እንኳን የነበርኩባቸውን በከፊል ባይ ለአስራ ስድስተኛ ጊዜ በኢትዮጵያ እሁድ የሚካሄደውን የሴቶች አምስት ኪሎ ሜትር የሴቶች ሩጫ አስመልክቶ ጋዜጣዊ መግለጫ ይሰጥ ነበር። በዚያው የዘንድሮው መሪ ቃል ደግሞ እኔ እመራለሁ ወይም አይሊድ የሚል ነው። ስለዚህ እኔ መራለሁ የሚለው ያው እንግዲህ ቀደም ሲል የሚናንት የሚያነሳ ነውን መሰረታዊ የአመራር ሰጪነት የውሳኔ ሰጪነት ነገር ያንጸባረቀ ነበር። በጣም ደስ የሚል ነበረ። ከንግዱ ዓለም ከትምህርት ቤት ደግሞ እንዲሁ ለመጡ ነበሩ እና ተማሪዎች የመሪነት አርአያቸውን ተጠይቀው ጭምር በርሜም ከተማሪዎቹ ጋር የሚገናኝበት እድር ነበር፣ ከሴት ተማሪዎች ጋር ከዛ በመቀጠል ትናንትና ማታ እንግዲህ በኢትዮጵያ አየር መንገድ ለሶስተኛ ጊዜ ይመስለኛል በሴቶች ብቻ የሚካሄድ በረራ ወደ ኖርዌይ ኦስሎ ትናንት ማታ ተካሂዷል። ዛሬ ጠዋት እኔ የታደምኩት እንግዲህ ከበጎ አድራጎት ድርጅቶች ጋር በተያያዘ በጣም ዲስለም ስራ ወርልድ ቪዥን ከሚገኙ ሰራተኞች ጋር ነበር። እዛም ላይ ደግሞ ሴት ፍቅርን ታስተምራለች፣ ሴት በፍቅር ትለውጣለች የሚል ነገር ነበርም። ዛሬ እንግዲህ ከሰዓት በኋላ ቀደም ሲላንችም እንዳስቀመጥሽው በጠቅላይ ፍርድ ቤት ክብርት ወይዘሮ መዓዛ ፕሬዚደንት ከሆኑ ወዲህ የመጀመሪያ የዓለም አቀፍ የሴቶች ቀን አከባበር ነው እና በጣም በሚያስደስት መልኩ በሴቶች ብቻ የተመራ ወይም በሴቶች ዳኞች የተሰየመ ችሎት ነበር ዛሬ ከሰዓት በኋላ። እንግዲህ በጠቅላይ ፍርድ ቤት በዳኝነት ሴቶችን ብዙ አያውቃቸውም። እኔ እንደውም በጣም ተገርሜያለሁ። ምክንያቱም እኔም አቃዋን ድርቻ እንደነበሩ ነበር ከሰላሳ ዘጠኝ ዳኞች ውስጥ ሰባቱ ሴቶች መሆናቸውን ነው ወይዘሮ ማዛ የነገሩት። በጣም ብዙ ታዳሚም ነበር። ይሄ እንግዲህ ሴቶች አውሮፕላን አብራሪ፣ ሴቶች ዳኛ፣ ሴቶች ውሳኔ ሰጪ መሆን ይችላሉ በሚል ለዚህ ቀን ደግሞ ይህን ቀን ማሰብ ሰዎች እንዲችሉ የተደረገ ነገር ነው። በጣም አስደሳች ነበር። በቃ ፍርድ ቤቱም እንግዲህ አጠቃላይ መንፈሱ እየተቀየረ እንደሆነ እና ያው ሴትነትን ከፍ አድርጎ የማየት ነገር መምጣቱን በተግባር የሚያሳይ ነገር ነው። ብዙ ነገሮች ተካሂደዋል። ሌላ እንግዲህ የአፍሪቃ ህብረቱ ነው በጣም ዶክተር አብይ በጣም በጣም ያው እንደተለመደው ቁልፍ ንግግር እና የሰዎች ልብ ውስጥ ከገባ የማይወጣ ትልቅ መልዕክት ያስተላለፉበት ነበር። በተለይ በተለይ ሴቶች አሁን ያለንበትን ያለመረጋጋት እና የሰላም ማጣት ሁኔታ ለመቀየር በሰዎች ሰው ሰራሽ የሆኑትን የክፍፍል ግንቦች በማፈስ የፍቅር ድልድይ ሊሰሩ እንደሚገባ እና ለእነዚህ ለሰው ሰራሽ መከፋፈያ ግንቦች ወይንም ከለላዎች እድል ሳይሰጡ ሴቶች የፍቅርን ቤት የፍቅርን ድንድ የፍቅርን ሀገር መገንባት እንደሚችሉና ና እንዳለባቸው ያመለከቱበት ነው። ያውሳቸው ከሹመት ንግግራቸው ጀምሮ ስለ ሴቶች ችሎታ፣ ስለ ሴቶች አስተዋጽኦ እጅግ በጣም የሚያምኑና የሚኮሩ መሆናቸውን በተደጋጋሚ በንግግራቸውና በድርጊታቸው ይናገራሉ። ስለዚህ ብዙ አዲስ አይደለም። ይሄ እንግዲህ ሁሉም ሀገራት አውሮፓም፣ አፍሪካም፣ አሜሪካም፣ ሌላውም ዓለም እስያም ጭምር ከኢትዮጵያ ለመማር የሚመጡት እንዴት ሴት ልጅ በተግባር በወሬ በጣም ብዙዎቹ ያው በህግም በምንም እቻ ነገር ጽፈዋል፣ ግን በተግባር ሴት ልጅ ኃላፊ አድርጎ በተለይ እንዲህ አይነት ጊዜ ላይ ድርሻዋን የምትወጣ ደፋር ውሳኔ መስጠት የምትችል የምታገናዝብ፣ የምትመራ፣ ከፊት ሆና የምትመራ መሆን እንደምትችል ከኛ ይማራሉ ብዬ አምናለሁ። በዚህ አጋጣሚ ያንቺ ጥሪ ምን ይሆናል? በዚህ ብናጠናቅቅ በጣም አመሰግናለሁ እንግዲህ አሁን የዶክተር አብይን ንግግር ነው ማጠናከር የምፈልገው በአለም አቀፍ ደረጃ በሀገር አቀፍ ደረጃ ብዙ ትልልቅ መልካም ገጽታዎች አሰጥቶናል ይህን በተለይ አንሱ አንድ አመት ጠቅላላ የሴቶች አመት መባል ይችላል ለኢትዮጵያ ክብረ በዓሉና ከድግሱ መለስ ማሰብ ያለብን የእለት ከእለት እንቅስቃሴያችን የእለት ከእለት እርምጃዎቻችን ውስጥ እንዴት ሴቶችን የሚጠቀም ሴቶችን የሚያሳትፍ፣ ሴቶችን የሚጠቀም ጭምር የህይወት መስመር፣ የአመራር አቅጣጫ፣ የፖለቲካ መስመር መዘርጋት እንደሚገባን ማሰብ የሚገባን ይመስለኛል። ሌላው ትልቁ እንግዲህ ሴቶች በህይወታቸው የሚያስፈልጋቸው ሰላም ነው እና ለእነሱም ለሚወዷቸው ቤተሰቦቻቸውን እድገት። ስለዚህ ሴቶች የሰላም መሳሪያ ሆነው ማየት ያስፈልጋል። ሴቶች የጸብ ሳይሆን የሰላም መሳሪያ ሆነው ማየት ያስፈልጋል። እና ሴት ልጅ የመጠገን ብልሃትም አላት እና ይሄ እንግዲህ እዛም እዚህም የምናየው የተሰበረ የወንድማማች ግንኙነት በሴት ልጅ ብልሃትና በእናትነት ፍቅር ብቻ ነው ተጠግኖ ሊድን የሚችለው የሚል እምነት አለን እና ይሄ ቀጣዩ ሙሉ አንድ ዓመት ዛሬ ያከበር ነው እስከሚቀጥለው ማርችት ወይም ደግሞ በዓለም አቀፍ ደረጃ የምናከብረው የሴቶች ቀን ድረስ በሴት ልጅ ብልሃትና በእናት ፍቅር የሀገራችን አንድነት መልሶ የሚጠገንበት ጊዜ እንዲሆን ጥሪ አቀርባለሁ። ለዚህ ደግሞ ሳይሰስቱ ሴቶች ፍቅር መስጠት፣ እውነት መስጠት፣ ፍትህ መስጠት እንደሚችሉ አውቃለሁም እና ሁሉም ሴቶች የበኩላቸውን ጥረት እንዲያደርጉ፣ ለዚህ ደግሞ ወንዶቹም ይህንን እውቅና ሰጥተው ይህንን የሚሰማ ልብ ኖሯቸው ለእናታቸው ፍቅር ሲሉ፣ ለሴቶቻቸው ብልሃት ሲሉ፣ ለሚስቶቻቸው ብልሃት ሲሉ ያንን የማድረግና ወደ እርቅ ወደ ፍትህ ወደ ሰላም መተን የውስጥ አንድነታችን ሳይላላ በጋራ አንድም ሰው ሳይከፋው በማዕድ ዙሪያ በእናታችን በኢትዮጵያ ማዕድ ዙሪያ ሰብስበን የምንገናኝበት ጊዜ እንዲሆን ከዛሬ ጀምረን አመቱን ሙሉ ስንሰራ የምንቆይበት እንጂ ስናወራ ብቻ የምንቆይበት ጊዜ እንዳይሆን አደራ አላለው። የት ነበርሽ ንጉሴ ስለ ጊዜሽ በጣም አድርጌ አመሰግናለሁ። አመሰግናለሁ አድማጮች፣ የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ አትቪ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ሳስተናል ሲያስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ሟክቤል ያብሮ ነው። የስርጭት መሀንዲሷ ዘይነብም አብራን ነበረች። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ምሽት ለሳምንቱ በመራረጥናቸው ቅንብሮች እና በሰኞ ምሽት ደግሞ በመደበኛ ዝግጅታችን ንገናኝ I believe in